የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ19፣ 22 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶ በደብረ ማርቆስ የደረሰ የመኪና አደጋ 16 ሰዎች ህይወት አለፈ። የሰሜን ጎንደር ዞን ፖሊስ መምሪያ የትራፊክና ትምህርት ስልጠና ክፍል የሰጠው አስተያየት የተካተተበት ዘገባ በዕለቱ አብርስ ይቀርባል። ዩናይትድ ስቴትስ እና ዩክሬን የማዕድን ውል ይፈራረማሉ ሲሉ ፕሬዝዳንት ትራምፕ አስታውቋል። የዚህም ዝርዝር ደርሶናል ከመጽሔቱ ተከትሎ ይቀርባል። ሐሙስ፣ የካቲት 20 2017 ዓመተ ምህረት ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማዊ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲ ወልዴ ለሰዓቱ የዓለም ዜና፣ ንጉሱ ታምሬ ደግሞ ለስርጭት ምህንድስናው ተሰይመዋል። እስከ ምሽቱ 3 ሰዓት ተኩል አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜናዎች በድጋሚ እንደምናመሻችሁ። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ እንደደረሱ አልሻባብ ወደ አየር ማረፊያው ሞርታር ተኮሰ። በተስፋፋ ረሃብ ምክንያት አስከፊ ሞት ሊከሰት እንደሚችል በሱዳን አስከፊ ሞት ሊከሰት እንደሚችል ተመድ አስጠነቀቀ። በኮንጎ በተከሰተ ፍንዳታ 11 ሰዎች ሞቱ። እንዲሁም ኬንያዊቷ ጠበቃና አንጋፋ ፖለቲከኛ ማርታ ካሩዋ አዲስ የፖለቲካ ፓርቲ አቋቋሙ። የሚሉት ለምሽቱ ያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ እንደደረሱ አልሻባብ ወደ አየር ማረፊያው ሞርታር እንደተኮሰ ታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለይፋዊ ጉብኝትን ሞቃዲሾ እንደደረሱ በርካታ ሞርታሮች ወደ አየር ማረፊያ አቅጣጫ ተተኩሰዋል። ተኩሱ በአልሻባብ የተፈጸመ ሳይሆን አይቀርም ተብሏል። በሞርታር ተኩሱ የተጎዳ ሰው ባይኖርም ቢያንስ አንደኛው ሞርታር በአየር ማረፊያው አቅራቢያ ከሚገኝ ገራጅ ላይ አርፈዋል። በሶማሊያው ፕሬዚደንት ሐሰን ሼክ ሙሐመድ አቀባበል የተደረገላቸው ጠቅላይ ሚኒስትር አብይ አህመድ ወደ ፕሬዚደንታዊ ቤተ መንግስት ተወስደው ሁለቱ ወገኖች ውይይት አድርገዋል። በሀገሪቱ ሰዓት አቆጣጠር ከጠዋቱ አራት ሰዓት ሞቃዲሾ የገቡት አብይ ከቀኑ ስምንት ሰዓት ወደ አዲስ አበባ ተመልሰዋል። ጉብኝቱ 2500 የኢትዮጵያ ወታደሮችን በአፍሪካ ህብረት ልዑክ ውስጥ ለማካተት የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት በቅርቡ መስማማታቸውን ተከትሎ የተደረገ ነው። በሁለቱ ሀገራት መካከል ባለው ወታደራዊ ስምምነት መሰረትም በአፍሪካ ህብረት ከሚሳተፉት ውጪ ኢትዮጵያ ተጨማሪ ወታደሮችን በሀገሪቱ ታሰማራለች። ሁለቱ መሪዎች በከፍተኛ ወታደራዊ አዛዦች የተደረሰውን ስምምነት በመልካም መቀበላቸውን ባወጡት የጋራ መግለጫ አስታውቀዋል። ሁለቱ መሪዎች በተጨማሪም በተጠናከረ ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ ትብብር መተማመንን ማስፈን አስፈላጊ መሆኑን አጽንኦት ሰጥተዋል ሲል የጋራ መግለጫው አክሏል። በሱዳን የሚካሄደው ጦርነት በሚያስከትለው አደጋ ላይ የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በተስፋፋ ረሀብ ምክንያት አስከፊ ሞት ሊከሰት እንደሚችል አስጠንቅቀዋል። የከፍተኛ ኮሚሽነሩ ቮልከር ቱርክ ማስጠንቀቂያ የመጣው የዓለም ምግብ ፕሮግራም ጦርነቱ በመባባሱ በተፈናቃዮች መጠለያ በሚገኙና በርሃብ ለተጎዱ ሰዎች የሚያከፋፍለውን ምግብ ለጊዜው ማቋረጡን ተከትሎ ነው። ከፍተኛ ወንጀል የሚፈጸምበትና በርሃብ ሰዎች የሚያልቁባት ሱዳን ልትፈነዳ የተቃረበች ፈንጂ ሆናለች ሲሉ ከፍተኛ ኮሚሽነሩ በተመድ የሰብአዊ መብት ምክር ቤት ስብሰባ ላይ ተናግረዋል። ጦርነቱ የመባባሱ እድልም እንደ አሁኑ ከፍተኛ ሆኖ አያውቅም ሲሉ አክለዋል። ከሱዳን መንግስት ሰራዊት ጋር በመፋለም ላይ ያለው የፈጥኖ ደራሽ ኃይሉ በተቆጣጠሯቸው ስፍራዎች አስተዳደር ለመመስረት መንቀሳቀሱ መከፋፈልንና ሁከትን የሚያባብስ ሊሆን እንደሚችል ከፍተኛ ኮሚሽነሩ ጨምረው ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ክፍል የአማጺው ኤም 23 መሪዎችና ነዋሪዎች ሰልፍ ማድረጋቸውን ተከትሎ በተከሰተ ፍንዳታ 11 ሰዎች ሲሞቱ 65 የሚሆኑ ተጎድተዋል። በማህበራዊ ሚዲያ መድረኮች የተጋሩ ፎቶዎችና ቪዲዮዎች በርካታ ሰዎች ሲሸሹና በደም የተለወሱ አስክሬኖችን መንገድ ላይ ወድቀው ተሳይተዋል። ፍንዳታዎቹ በተከሰቱበት ወቅት የኤም 23 መሪዎች በማዕከላዊ ቡካቩ ከተማ ከነዋሪዎች ጋራ ውይይት በማድረግ ላይ ነበሩ። ፍንዳታው የሽብር ስራና በህገወጥ መንገድ በኮንጎ በሚገኝ የውጭ ጦር የተፈጸመ ነው ሲሉ የኮንጎ ፕሬዚደንት ፊሊክስ ቸሰደኪ ክስ አሰምተዋል። ኤም 23 በበኩሉ የኮንጎ ባለሥልጣናት ፍንዳታውን አቀናብረዋል ሲል ከሷል። የኪንሻሳው አገዛዝ ሲቪሎችን ለማጥፋት ተነስቷል ሲልም አክሏል። በመጨረሻም ኬንያዊቷ ጠበቃና አንጋፋ ፖለቲከኛ ማርታ ካሩዋ አዲስ የፖለቲካ ፓርቲ አቋቁሞ በንዳርፓን አቆጣጠር 2027 በሚደረገው ፕሬዝደንታዊ ምርጫ እንደሚወዳደሩ አስታውቀዋል። በፕሬዚደንት ዊሊያም ሩቶ ላይ ከፍተኛ ነቀፌታ በማሰማት የሚታወቁት ማርታ ወጣቶችን ያሳትፋል ያሉት አዲሱ ህዝባዊ አርነት ፓርቲያቸው ኬንያን ነፃ ለማውጣትና አንድ ለማድረግ እንደሚሰራ አስታውቀዋል። ከሩቶ መንግስት ጋር ለመስራት ያልተሰለፉ ፓርቲዎችን ለማካተት እንደሚሹም ማርታ አስታውቀዋል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተፈጽመዋል። ወደ አሉላ አመራቸው አሉ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን፣ አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። እዚህ ክፍል ቀዳሚው የዕለቱ አቢይ ርዕስ ነው። ወደዚያው እናልፋለን። ዩናይትድ ስቴትስ እና ዩክሬን የማዕድል ውል ሊፈራረሙ መሆናቸውን ፕሬዚዳንት ትራምፕ አስታወቁ። የዩክሬኑ ፕሬዚዳንት ቬሎዲሞር ዜሌንስኪ ዩናይትድ ስቴትስ ከዩክሬን ከፍተኛ ዋጋ ያላቸው ማዕድኖች እንድታገኝ የሚያስችል ስምምነት ሊፈራረሙ ነገ አርብ ወደ ዋይት ሀውስ ይመጣሉ ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የዩክሬኑ ፕሬዚዳንት በበኩላቸው አሁንም ያልተፈቱ ጥቂት ጉዳዮች እንዳሉ አመልክተዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ያጠናቀረችውን ዘገባ ዝርዝር ቆንጂታየ እንደሚከተለው ታቀርበዋለች። ፕሬዝደንት ትራምፕ ስምምነቱ ሊፈረም ነው እያሉ ነው። የዩክሬን ፕሬዝደንት ነገ አርብ ይመጣሉ፣ የማዕድን ስምምነቱን እንፈርማለን ብለዋል ትራምፕ። እየተዘጋጀ ያለው ስምምነት ዩክሬን ላለፉት ሶስት ዓመታት የሩሲያን ወረራ በመመከት ላካሄደችው ውጊያ ዋሽንግተን ለላከችላት የጦር መሳሪያ ካሳ እንዲሆን እጅግ ከፍተኛ ዋጋ ያላቸውና በቀላሉ የማይገኙ የዩክሬን ማዕድኖችን እንድታገኝ ትልቅ መብት የሚሰጣት ነው። ስምምነት ልንፈራረም ነው። በጣም ከፍተኛ ስምምነትን የምንፈራረመው በቀላሉ የማይገኙ ማዕድኖችን እና ሌሎችንም ነገሮች የሚመለከት ስምምነት ነው። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ግን አሁን ባለው ስምምነት ውስጥ ያልተካተተ ቁልፍ ጉዳይ ማለትም ለዩክሬን ደህንነት ተጨባጭ ዋስትና የመስጠት ጉዳይ እንዳለ አንስተዋል። ፕሬዚደንት ትራምፕ ትናንት ረቡዕ ቀደም ብሎ የዩክሬን ቁልፍ ፍላጎት የሆነውን የኔቶ አባልነቷን ጉዳይ ውድቅ አድርገውታል የደህንነት ዋስትና የመሳሰለውን በሚመለከት፣ አዎ በዚህ ስምምነት የተካተቱ መሠረታዊ ነገሮች ብቻ ናቸው። ነገር ግን እሱን የሚመለከት አልመሰለኝም። ቀጣዩ እርምጃችን ግን እርሱ መሆን ይኖርበታል። ስለ ወደፊት ደህንነታችን ዋስትና ሳይኖር ሁነኛ ሰላም ልናገኝ አንችልም። ትራምፕ ያሉት ተኩስ አቁም ሊኖር አይችልም የደህንነት ዋስትና ካልሰጠን የሚሰራ ነገር አይኖርም ካለሱ ምንም አይኖረንም ኦሌና ፕሮኮፔንኮ ጀርመን ማርሻል ፈንድ በተባለው የምርምር ተቋም ከፍተኛ አጥኚ ናቸው የሚከተለውን አስተያየት ሰጥተውናል የዩክሬን መንግስት በቀረበለት ስምምነት ላይ ሙሉ በሙሉ ማፈግፈግ አስቸጋሪ ይሆንበታል በዚህ ሀሳብ መሰረት ተዘጋጅቶ ለዩክሬን የቀረበላት ረቂቅ ስምምነት በጣም የሚያሳዝን እና ወደ አንድ ወገን ያደላ ነበር። አሁን ግን በተሻለ ሚዛናዊ ተደርጎ እየተስተካከለ ይመስላል። ስለዚህ የዩክሬን መንግስት ለመፈረም ዝግጁ ነው። ቀድሞ የዩክሬን የገንዘብ ሚኒስትር አማካሪ የነበሩት ፕሮኮፔንኮ ስምምነቱ ከመፈረሙ በፊት በዘዴ የሚደረግ ነገር ይኖራል ብለው እንደሚጠብቁ ይናገራሉ። የደህንነት ዋስትና ጉዳይ እንዲጠቀስ ለማድረግ የተያዘው ጥረት በመጠኑ እየተሳካ ነው። ነገር ግን በሚፈረመው ስምምነት ውስጥ በይበልጥ በዝርዝር መካተት ይኖርበታል። ምክንያቱም አሁን ባለው የደህንነቱን ጉዳይ ከኢንቨስትመንቱ ጋር በውል የሚያስተሳስር ነገር የለም። አሁን ባለበት ደረጃ ኢንቨስትመንትን የሚመለከት ስምምነት እንጂ ደህንነትን የሚመለከት ስምምነት አይመስልም። እጅግ አስከፊ የሆነው የዩክሬን ጦርነት ያበቃ ዘንድ መፍትሄ የሚፈልጉ ሌሎችም ዝርዝር ጉዳዮች አሉ። ሩሲያ በዓለም አቀፍ ደረጃ እውቅና ካለው የዩክሬን ግዛት ውስጥ አንድ አምስተኛውን እንደተቆጣጠረች ይታወቃል። ወደፊት በሚደረግ በማናቸውም የሰላም ስምምነት አንዱንም ለዩክሬን እንደማትመልስ አጥብቃ ማስታወቋም የሚዘነጋ አይደለም። ወደሌላ የዩክሬን ዜጋ ዜና ከማለፋችን አስቀድሞ ቀደም ብዬ በመግቢያው ያስተዋወቅኩት የእለቱ አብይ ርዕስ በሰሜን ጎንደር ዞን ደባርቅ ወረዳ ከትላንት በስቲያ ማክሰኞ በደረሰ የተሽከርካሪ አደጋ የ16 ሰዎች ህይወት ማለፉን የሰሜን ጎንደር ፖሊስ መምሪያ ያስታወቀበት ነው። እየተሰናዳ ነው፣ እንደደረሰ ሙሉ ዘገባው እናቀርባለን። እንዳልኩት አሁን ተከታዩም የዩክሬን ነክ ዘገባ ነው። ከሶስት ዓመት ጦርነት በኋላ የካርኪቭ ስራ ፈጣሪዎች ስራቸውን ቀጥለዋል ይላል። የሩሲያ ኃይሎች ከሶስት ዓመታት በፊት ወረራ ከፈጸሙበት ጊዜ አንስተው በየቀኑ በሰሜን ምስራቅ ዩክሬን ካርኪቭ ላይ የቦምብ ድብደባ ሲፈጽሙ ቆይተዋል። ይሁን እንጂ ምንም እንኳን በየዕለቱ የጥቃቶች ቢፈጸሙም በየአካባቢው ያሉ አነስተኛ የንግድ ተቋማት ግን ከዓለም ዙሪያ በሚገኙ በጎ ፈቃደኞች ድጋፍ ስራቸውን ቀጥለዋል። አና ካዚዮስኪ ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች። የዩክሬኗ የሀርኪቭ ግዛት ተወላጅ የሆኑት ኦልጋ ዘለነስካ ምንም እንኳን ሀገራቸው በሩሲያ ብትወረርም የሚኖሩበት መንደር ለቀው ሄደው አያውቁም። ላለፉት ሀያ አምስት አመታት አገልግሎት ሲሰጥ የኖሮ ዳቦ ቤታቸውም እንደ ኤሮፓያን አቆጣጠር በ2022 ከሱቃቸው ጥቂት ሜትሮች ላይ ሚሳይል የወደቀበትን እለት ጨምሮ በፍጹም ዝግ ሆኖ አያውቅም። እንደ አውሮፓውያን አቆጣጠር የካቲት 24 ከጠዋቱ 11 ሰዓት ላይ እኔና ቡድኔ ምን ማድረግ እንዳለብን አውቅ ነበር። ለሰራዊቱና ለህዝቡ ዳቦ እንጋግራለን። ለደቂቃ እንኳን ሳናቆም ያለማቋረጥ ነው የምንሰራው። ኦልጋ የሰላም ድርድሮች እየተደረጉ መሆኑን ቢሰሙም፣ ነገር ግን ጦርነቱ ማለቅ የሚችለው በወታደራዊ እርምጃዎች ብቻ ነው ብለው ያምናሉ። ለደህንነታችን ያለው አንድ ማስተማመኛ ብቻ ነው። ሰራዊታችን ያ ብቻ ነው። የ ስልሳ ሁለት አመቱ ካናዳዊ በጎ ፈቃደኛ ጆን ቮሮቤ የጀርመንና የዩክሬን የዘር ሀረግ ያላቸው ሲሆን ከባለፈው አመት የጸደይ ወራት አንስቶ ባህር ሂፍ እያገዙ ይገኛሉ። እኔ የም ሰራው ከአካባቢው ውጪ በሚገኝ ለሰራዊቱ ብቻና ጥሩ የቤት ውስጥ የምግብ አቅርቦት ለሌላቸው ሁለት ሆስፒታሎች በሚያስበስል ኩሽና ውስጥ ነው። በቀን ለ800 ወታደሮችና 400 የሆስፒታል ሕሙማን ምግብ እናዘጋጃለን። ቮሮቤ የካናዳ ሰራዊት ውስጥ ለስድስት ዓመታት አገልግሏል። የቃል ኪዳን ጦር ሀገራቱ ሰራዊቶች በዩክሬን መገኘት ከሩሲያ ጋር ዘላቂ ሰላም ለመመስረት ያግዛል ብለውም ያምናሉ። በሁለተኛው የዓለም ጦርነት ብሪታንያ የእርዳታ ጥሪ ስታደርግ ከሰባት ሚሊዮን ካናዳውያን ውስጥ አንድ ሚሊዮን የሚሆኑት አውሮፓን እና የእስያ ፓሲፊክ ጦርነትን ለማገዝ መጥተዋል። ይሁን እንጂ አሁን በትንሹ አንድ መቶ ሺህ የሚሆኑ ሰዎች እንኳን ወደ ዩክሬን አልመጡም። እንደ ቀድሞ የሰራዊት አባል ይሄ ለእኔ አሳፋሪ ነው። ሌላው የ55 ዓመቱ የሀርሂቭ ሥራ ፈጣሪና አክቲቪስት ዲሚትሮ ኩትዞቭ ከ25 ዓመት በላይ የንግድ ቤት ግንባታና ሽያጭ ስራ ላይ የሰሩ ሲሆን በሀርሂቭ የበዙ ስራዎች ገጥሟቸዋል። ትልቅና የተለመደ ጦርነት ልዩ የሥራ ሁኔታዎችን ይፈጥራል። እንደ አውሮፓን አቆጣጠር ከ2014 እስከ 2015 በዶንባስ ጦርነት ልምድ ያላቸው እንኳን ይህ ሁኔታ ምን እንደሚመስል ሙሉ በሙሉ መገመት አልቻሉም። ሩሲያ ዩክሬንን ከወረረችበት ጊዜ አንስቶም ኩቶቪ የቤት ግንባታና ሽያጭ ስራቸውን በማቀሙም በጎርጎሮ ሳያኑ መጋቢት 22 ሐርሂቭ በከባድ መሳሪያ ስትደበድብ ኩትዞቭ ጀርባቸው ላይ ጉዳት ደርሶባቸዋል። ይሁን እንጂ የቦምብ ድብደባው ሲቀጥል ሰላም እስኪመጣ ድረስ እዚህ ለመቆየትም ወስነዋል። ለእኔ አሁን ዩክሬን ሙሉ ለሙሉ ለዋላዊነቷ ካልተመለሰ በስተቀር ማንኛውንም ሁኔታ ድል አሊያም አጥጋቢ ውጤት ብዬ አልቀበለውም ኦልጋ ዞለነስካ ታዲያ ምንም እንኳን መከራ ቢሆንም ዩክሬን ብሩህ የሆነ ተስፋ አላት ይላሉ። በየዕለቱም ዳቦ ቤታቸውን ከመክፈታቸው በፊት ከሰራተኞቻቸው ጋር በመሆን ለአዲሱ ቀን ያመሰግናሉ። በየቀኑ ጠዋት ከእንቅልፋችን እንደነቃን እጅ ለእጅ ተያይዘን እንሰበሰባለን። ይሄ የፍቅር ስብስብ ይሰኛል። ዓለም ሁሉ በሕይወት እንድንቆይ ስላገዘን እናመሰግናለን። ጆን ቦረበም ስሜታቸው ተመሳሳይ ነው። ጆን የዩክሬንን ዓለም አቀፍ ሰራዊትን ለመቀላቀል ቢሞክሩም እድሜያቸው በመግፋቱ ምክንያት አልተሳካላቸውም። ይሁን እንጂ የዩክሬን ሰራዊትን በበጎ ፈቃደኝነት ለማገልገል ሀርሂቭ ለመቆየት ወስነዋል። ለአና ኮዚዮስካ ዘገባ አይደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን ቀደም ብዬ ያስተዋወቅኩት የዕለቱ አብይ ዘገባ ነው። ተከታዩ በደባርቅ ወረዳ የደረሰ የተሽከርካሪ አደጋ የ16 ሰዎችን ህይወት አጠፋ። በሰሜን ጎንደር ዞን ደባርቅ ወረዳ ከትላንት በስቲያ ማክሰኞ በደረሰ የተሽከርካሪ አደጋ የ16 ሰዎች ህይወት ማለፉን የሰሜን ጎንደር ዞን ፖሊስ መምሪያ ነው ያስታወቀው። የዞኑ ፖሊስ መምሪያ የትራፊክ ትምህርትና ስልጠና ክፍል ኃላፊ ተቆጣጣሪ ይበልጣል መርሻ ዛሬ ለአሜሪካ ድምፅ በስልክ እንደገለጹት በዕለቱ ተሽከርካሪው ከበየዳ ከተባለ ወደ ደባርቅ ወረዳ ሰዎችንና እህል ጭኖ በመጓዝ ላይ እያለ ነው ከረፋዱ ሶስት ሰዓት ተኩል ገደማ ላይ ልዩ ስሙ አበርጊና ከተባለ ስፍራ ተገልብጦ 16 ተሳፋሪዎች ሲያልፉ በ35ቱ ላይ ቀላልና ከባድ የመቁሰል አደጋ ያደረሰው ለዝርዝሩ አስቴር ምስጋናው በአማራ ክልል የሰሜን ጎንደር ዞን ፖሊስ መምሪያ የትራፊክ ትምህርትና ስልጠና ክፍል ኃላፊ ኢንስፔክተር ይበልጣል መርሻ ዛሬ ሐሙስ ለአሜሪካ ድምፅ በስልክ እንደገለጹት ከትናንትና በስቲያ የካቲት አስራ ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ከረፋዱ ሶስት ሰዓት ከሰላሳ ገደማ የሰሌዳ ቁጥሩ ኢቲ አስራ አንድ አምስት ዘጠና አንድ የሆነ በተለምዶ ስፖኒ እየተባለ የሚጠራ የደረቅ ጭነት መኪና ከበየዳ ወደ ደባርቅ ከተማ እየተጓዘ ሳለ ልዩ ስሙ አበርጊና በተባለ ስፍራ ላይ በመገልበጡ በተሳፋሪዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል። ማህበረሰቡ እስካሁን በቁጥጥር ስር እንዳልዋለ ተናግረዋል። ለጭነት ተሽከርካሪው መገልበጥ ምክንያት ነው ያሉትን ኢንስፔክተር ይበልጣል ዘርዝረዋል። ከአደጋው ከተረፉት ተሳፋሪዎች አንዱ እንደሆነ የሚናገረው ዮሀንስ ምትኬ በሰሜን ኢትዮጵያው ጦርነት ሳቢያ ከትግራይ ክልል በሁለት ሺ አስራ ሶስት ዓመተ ምህረት ተፈናቅሎ በደር ረዳ ከማህበረሰቡ ጋር ተቀላቅሎ እንደሚኖር ጠቅሶ ወደ በረሃ ለስራ ፍለጋ እየተጓዘ እንደነበር ገልጿል። ለዚህም አበርጊና ቀበሌ ከእርሱ ጋር አስራ ስምንት ተፈናቃዮች በተሽከርካሪው መሳፈሪያቸውን አውስቶ አንድ ኪሎ ሜትር እንኳን ሳይርቅ አደጋው መድረሱን አስረድተዋል። ዮሐንስ አደጋው በእጁ ላይ ባደረሰበት ጉዳት በደባርክ ሆስፒታል በሕክምና እየተረዳ እንደሚገኝ አስታውቆ አብረውት ከተሳፈሩት ውስጥ ህይወታቸው ያለፈ እንዳሉ ገልጿል። ഖാ <laughs> വാ በቅርቡ በሰሜን ኢትዮጵያ ጦርነት ምክንያት ከትግራይ ክልል ተፈናቅለው በደባርቅ ወረዳ ከማህበረሰቡ ጋር ተቀላቅለው ከሚኖሩት መካከል የተፈናቃዮች ማህበር ምክትል ሊቀመንበር የሆኑት መርጌታ ጠበቅ ወልደ ገብርኤል ከሁለት ሺ አስራ አምስት አመተ ምህረት ወዲህ በአመት አንድ ጊዜ ብቻ እርዳታ ስለሚሰጣቸው አብዛኛዎቹ ለቀን ስራ ከቦታ ቦታ እንደሚንቀሳቀሱ ገልጸዋል። ከትናንት በስቲያ የመኪና አደጋ ጉዳት የደረሰባቸው አስራ ስምንት ተፈናቃዮች ግን የዓለም ባንክ በአበርጊና ብርና ምግብ ይሰጣል ይሰጣል ለስራ ያደራጃል፣ የሚል መረጃ ሰምተው እንደተጓዙና በስፍራው ከደረሱ በኋላ እርዳታ እንደማይሰጥ ሲረዱ ለስራ ፍለጋ ወደ በረሃ ለመሄድ አቅደው እየተመለሱ እንደነበር የማህበሩ ሊቀመንበር መርጌታ ጠበቃው አብራርተዋል። በሀገር

ወረዳ ከሁለት ሺህ በላይ የጦርነት ተፈናቃዮች ከማህበረሰቡ ጋር ተቀላቅለው ይገኛሉ። ለአሜሪካ ድምፅ አስቴር ምስጋናው። አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ወደ መቀሌ የሚወስደን ቅንብር ነው ተከታዩ የአንጥረኛነት ፈተና በትግራይ ይለናል። በትግራይ ክልል በባህላዊ የብረታ ብረት መገልገያ እቃዎችና ጌጣጌጦች ስራ ላይ የተሰማሩ የእደ ጥበብ ሙያተኞች እየደረሰብን ነው ባሉት ማህበራዊ መገለልና ጥቃት የተነሳ ልጆቻቸው ከትምህርት ገበታ እየራቁ መሆናቸው በእጅጉ አሳስቦናል ሲሉ ተናግረዋል። በየጊዜው የከፋ መምጣቱን በገለጹት ጥቃት ለተፈናቃይነት መዳረጋቸውን እየተናገሩት እነኚህ የእጅ ጥበብ ሙያተኞች አስነዋሪ ሲሉ በገለጹት አኳኋን ግድያ እየተፈጸመባቸው የቤተሰቦቻቸው አባላት መኖራቸውን ለአሜሪካ ድምፅ አስረድተዋል። መብቶቻቸውን በሕግ ለማስከበር ጥረት ቢያደርጉም ምስክር አቅርቡ በሚል ፍትሕ ለማግኘት ያለመቻላቸውን ጨምረው ሙያተኞቹ አመልክተዋል። መምህራን፣ ካህናትና ፖሊሶች አመለካከታቸው ቢስተካከል እኛም እንደ ሰው እንኖር ነበር ሲሉም መፍትሄው የአመለካከት ለውጥ አስፈላጊ መሆኑን ጠቁመዋል። ይለናል የእጅ ባለሙያዎቹ ይደርስብናል ያሉትን በደል ለመከላከልና ሲበደሉም ፍትህ ርትዕ እንዲያገኙ የሚያግዝ የትግራይ የእደ ጥበብ ባለሙያዎች ማህበር የተሰኘ የመብቶች ተሟጋች ማቋቋማቸውን አክለው ማስታወቂያቸውን ገልጦ ሙሉጌታ አጽብሃ የእጅ ጥበብ ሙያተኞቹንና የማህበሩን ሊቀመንበር አነጋግሮ ተከታዩን አድርሶናል። በትግራይ ክልል በባህላዊ የብረታ ብረት መገልገያ እቃዎች እና ጌጣጌጦች ስራዎች ላይ የተሰማሩ ከአራት ሺ ያላነሱ የጥበበ እድ ባለሙያዎች ይገኛሉ። አንጥረኛ በሚለው የግብር ስም በስፋት የሚታወቁት የጥበበ እድ ባለሙያዎቹ ብረታብረቱን አቅልጠውና አቅልጠውና አፍስሰው ቀጥቅጠውና ስለው የሚያመርቷቸው መሰሪያዎችና ጌጣጌጦች የብዙሀኑ ማህበረሰብ መገልገያዎችና መዋቢያና መድመቂያ ጌጦች ናቸው። ዳሩ ግን የእጃቸው ምርቶች የጥበባቸውን ውጤቶች በሚጠቀሙ ግለሰቦች ማህበራዊ መገለል፣ አካላዊ ጥቃት፣ ማፈናቀልና ከዚያም አልፎ ግድያ እንደሚደርስባቸው ይናገራሉ። ከደቡባዊ ምስራቅ ዞን ትግራይ እንደርታ ወረዳ መትከል ከተባለ ቀበሌ በነዋሪዎች ግፊት አካባቢውን እንዲለቁ ተደርገው በመቀለ ከተማ ነት ክፍለ ከተማ አዳጋ ብዕራይ በተባለ መንደር የጥበብ ዕድ ሥራዎች እየሰሩ ያገኘኋቸው ባለሙያዎች የእጃቸውን ምርት በሚጠቀሙ ሰዎች ድብደባና ማፈናቀል እንደደረሰባቸው ይገልጻሉ። አቶ ሐድጉ በርኸ በመቀለ ሐድነት ክፍለ ከተማ ዕዳጋ አብዕራይ በተባለ አካባቢ ከብረት የግብርና የቤት ውስጥ መገልገያዎችና የኮንስትራክሽን እቃዎች በባህላዊ መንገድ የሚያመርቱ ባለሙያ ናቸው። ቀደም ሲል በንደርታ ወረዳ መትከል በተባለ ቀበሌ ከስድስት ልጆቻቸው ጋር ይኖሩ እንደነበር ያወሱት አቶ ሐድጉ የብረታ ብረት ምርቶቻቸውን በሚጠቀሙ ነዋሪዎች መገለል ይደርስባቸው እንደነበር ተናግረዋል። መገለሉ ወደ አካላዊ ጥቃት ተባብሶ ከሁለት ዓመት በፊት መኖሪያ ቤታቸው ለማፍረስ ሙከራ መደረጉን ጠቅሰው በዚህ ሳቢያ ቀያቸውን ትተው ወደ መቀለ ከተማ እንደመጡ ይገልጻሉም። እናንተ ሰው የምትበሉ ጅቦች ናችሁ ይሉናል። በመንገድ ላይ ስንተላለፍ እኛን ለማሳቀቅ እንደጅብ ይጩሃሉ። እኛ ከወርቅ ጌጣጌጥ አንስቶም ማረሻ የምንሰራ ሙያተኞች እንጂ አውሬዎች አይደለንም። በእግዚአብሔር አርያና አምሳል የተፈጠርነን ብለን ጉዳዩን ወደ ህግ ብንወስደውም የሚሰማን የለም። እኔ የስድስት ልጆች አባት ነኝ። ያገቡ ልጆችም አሉኝ። ብዙ ለመታገል ብሞክርም አሸነፉኝ። ለወግ ለማዕረግ ያደረስኳቸውን ልጆችን የዳርኩበትን መኖሪያ ቤቴና ሰፈረን ትቼ ህፃናቱን ልጆችን ለማሳደግ ብዬም ወደዚህ ከነ ልጆች መጥቻለው። እኛ በሚደርስብን ማህበራዊ መገለል የተነሳ ልጆቻችንም ትምህርት መማር አልቻሉም፣ ያሉት ደግሞ አቶ አባድ ጸጋይ የተባሉ ሌላ የእጅ ሙያተኛ ናቸው። ዘረፋና ድብደባ እንደደረሰባቸው የሚናገሩት አቶ አባዲ በቅርብ ዘመዳቸው ላይ ግድያ እንደተፈጸመባቸው ይገልጻሉ። አስነዋሪ ለሆነ ቃታት ላይ በአስነዋሪ አኳን የተገደሉ ሰዎች አሉ። አበራ ካሳ የተባለ የቅርብ ቤተሰባችን ገድለውታል። አስክሬኑም በፍለጋ ተበታትኖ ነው የተገኘው። መብታችን ተነጥቀናል። ወደ ህግ ብንሄድም ምስክር አምጡ ነው የተባልነው። ገዳዮቹ ምስክር አቁመው ይገድሉ ይመስል አሳዛኙ ነገሩ ሦስት አራት አዳጊ ልጆች ቢኖሩኝም አልተማሩም። ሃን አያውቋትም። እንም እንደዛው አስተማሪዎች ያገሉናል። ካህናትም እኛው በሠራነው መስቀል አናሳልማችሁም ይሉናል። መምህራን፣ ካህናትና ፖሊስ ቢስተካከሉ እኛም እንደ ሰው እንኖር ነበር። አቶ አባዲ ደረሰ ባሉት መገለልና በደል ተማረው ከንደርታ ወረዳ ወደ መቀለ ከተማ ልጆቻቸው ይዘው እንደመጡ ነው የገለጹት። በህንጣሎ ወረዳ ጉዳጉዲ በተባለ ቀበሌ ሰኔ 2015 ዓ ም ተገድለው ከአንድ ወር በኋላ አስከሬናቸው ተገኝቶ ተገኝቶ እንደተቀበሩና በግድያ ከሚጠረጠሩት ሁለት ሰዎች አንዱ በቁጥጥር ስር እንደዋለ የትግራይ የእደ ጥበበኞች ማህበር ገልጿል። እንዲሁም ከቀያቸው ተፈናቅለው ወደ መቀለ ከተማ የገቡ ባለሙያዎች ለህይወታቸው አስጊ ባይሆንም የመስሪያ ቦታ ማጣት ልጆቻ ሁላቸውም አሁንም ወደ ትምህርት ገበታ አለመመለሳቸው ነው ማኅበሩ ያስታወቀው። ይህ ቃለ መጠይቅ እያካሄደን በነበርንበት ጊዜ በዚሁ ባህላዊ የብረታ ብረት ስራ የተሰማሩ የጥበበ ዕድ ባለሙያዎች በእነርሱና በቤተሰቦቻቸው ላይ እየደረሰ ነው ያሉት መገለልና ጥቃት ለአሜሪካ ድምፅ ተከታዮች አድርሱልን በማለት ተማጽነዋል። በይበልጥ ደግሞ ልጆቻችን ከትምህርት ገበታ እንዲርቁ እየተደረገ መሆኑን በእጅጉ ያሳስበናል ይላሉ የጥበበ ዕድ ሙያተኞቹ። ባለሙያዎቹ ይደርስብናል ያሉትን በደል ለመከላከልና ሲበደሉም ፍትህ ርት እንዲያገኙ የሚያግዝ የትግራይ የእደ ጥበብ ባለሙያዎች ማህበር የተሰኘ የመብት ተሟጓች አቋቁመዋል። አቶ በርሀ አብርሃም የማህበሩ ሊቀመንበር ናቸው። የእጀ ጥበብ ሙያ በማህበረሰቡ ላይ ያለው ጥቅምና አገልግሎት በጣም ዘርፈ ብዙ ነው፣ ዘርፈ ብዙ ነው። አንድ ሰው ሊኖር ከሆነ በህይወቱ ውስጥ የሚያስፈልገውን በህይወት ውስጥ የሚያስፈልገውን ነገር ከእጀ ጥበብ ስራ ውጭ አይሆንም። አንድ ሰው ሲኖር ለምሳሌ ሊለብስ ከሆነ የሽመና ስራ ያስፈልገዋል። በሽመና በልብስ የተሰራ ነው የሚለብሰው። በምግብም ብንሄድ ድስት ይሁን ምጣድ ይሁን የተለያዩ ነገሮች የእጀ ጥበብ ውጤት ነው የሚገለገለው። ባህላዊ ሆኖ ለማጌጥም ለምናምንም ወርቅ ምናምን ይገለገላል። ለእርሻም ሰርቶ ለመብላትም እርሻ ተክል ለማድረግም ማረሻ ይሁን ማጨድ ይሁን የተለያዩ ነገሮች የብረታብረት የሆኑ ውጤቶች ይገለገላል። ዘርፈ ብዙ የሆነ አገልግሎት ነው ያለው የእጀ ጥበብ። ስለዚህ አንድ ሰው ሊኖር ከሆነ ከእጀ ጥበብ ሰራተኞች ውጭ ሊኖር አይችልም ማለት። እነዚህ ሰዎች ይህን ስራ ከተው ማህበረሰቡም ኑሮውም ይስተጓጉላል ማለት ነው፣ ይከብደዋልም ለኗኗሩም ይከብደዋል ማለት ነው። ስለዚህ በማህበረሰቡ ላይ ያለው የእጀ ጥበብ ጥቅም ዘርፈ ብዙ ነው። ማህበሩ በውስጡ የተደራጁ አባላቱን ሰብአዊና ማህበራዊ መብቶች በህግ ለማስከበር እንደሚሰራ አቶ በርሀ አመልክተዋል። ከተመሰረተ አንድ አመት ከአራት ወር ሆኖታል፣ በትግራይ ክልል ፍትህ ቢሮ ህጋው ሰውነት ካገኘ ጀምሮ ማለት ነው። እና ይህም ዋና አላማው የተመሰረተው በእጅ ጥበበኞች አባሎች እየደረሰ ያለ ጥቃት በጣም በጣም በቃላት ሊገለጽ የማይችል እስከሞት ድረስ ከቤት ቀያው በመፈናቀል እናንተ ሰዎች አይደላችሁም፣ ቡዳዎች ናችሁ፣ ጅቦች ናችሁ፣ ሌሊት ወደ ጅብ ትቀየራላችሁ፣ ሰውም ትበላላችሁ በሚል ኋላ ኋላቀር የሆነ አስተሳሰብ በአባሎቹ በሙያተኞች ችግርና መከራ እየደረሰ ስላለ ስለዚህ ይህን ችግር መከራ አንዱ አባሉ በዚህ ሰለባ እንዳይሆን ራሱን በስነልቦና እንዲታነጽ ነው። ሁለተኛው እንደዚህ አይነት ድርጊት እየፈጸመ ያለ ማህበረሰብም ኋላ ቀር አስተሳሰብ እንደሆነ ግንዛቤ ለመፍጠር ነው። ለማህበረሰቡ እነዚህ ሰዎች እናንተ የሚጠቅሟቸው እንጂ የሚጎዷቸው አይደለም። ስለዚህ እናንተ እነሱን በጎዳቸው ቁጥር እነሱም እየጎዳቸው ነው፣ ለራሳቸውም እየተጎዳቸው ናቸው። ይሄ የመጣበት ደግሞ ብለን የታሪክ ፍሰትም አንስተን ከኋላ ወደ ኋላ ተመልሶ በአክሱም ዘመንም እንደዚህ እንዳልነበረ ግንዛቤ ለመፍጠር ግንዛቤ ለመፍጠር ለማህበረሰባው ነው። ብሎም ይሄ የእጀ ጥበበኛ ባለሙያም የጸረ ሰብአዊነት የሆነ መብት መብቱ ሲጣስ በሕግም እንዲዳኝ ይህ ማህበር ጠበቃ ቀጥሮ በሕግም ከሌላ እንዲያገኝና ፍትህ እንዲያገኝም በማሰብ ነው ይሄ ማህበር የተቋቋመው። በትግራይ ክልል ከ ከአራት ሺህ በላይ እንደሚደርሱ ከሚገመቱት ጥበበ እድ ሙያተኞች አብዛኞቹ በማህበሩ ስር በአባልነት መታቀፋቸው አቶ በረሃ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሀም መቀለ። ክብራትና ክቡራን አድማይ ተመልካቾቻችን ለምሽቱ ያሰናዳነውንም ወደ ማጠናቀቁ ተቃርበናል። በቀሩን ጥቂት ደቂቃዎች ከርዕሰ ወሬዎቹ አንዳንዱን ላሰማችሁ። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ እንደደረሱ አልሻባብ ወደ አየር ማረፊያው ሞርታር ተኩሷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለይፋ ጉብኝት ሞቃዲሾ እንደደረሱ በርካታ ሞርታሮች ወደ አየር ቢያው መተኮሳቸው ተገልጧል። ሰዓቱ አልቋል እያለ ነው ንጉሱ። ክብራትና ክብራን ሶስት ሰዓት ተኩል ሆነ። ሰዓታችን አበቃ። ነገ እንመለሳለን። በእኔና በተቀሩ ባልደረቦች ስም ሰናብታለሁ። መልካም ምሽት።